ተበዳዮቹ ማህተም ያለው ይፋዊ ሰነዶቻቸውን ባሳዩኝ መሰረት የኮንጎ ሪፐብሊክ ዴሞክራቲክ ኤንባሲ ለ75 ወራት ያህል ለ14 ሰራተኞቹ ደሞዛቸው ሊከፈል የሚገባ መሆኑን የማረጋገጫ ደብዳቤ ለክፍለ ከተማው የፋይናንስ ክፍል ይጻፈው፣ ያስረዳል ለዝርዝሩ ከተበዳዮቹ ውስጥ ሶስቱን የሚያስረዱት አላቸው። ስሜ እንዳልካቸው አበበ ይባላል። የዴሞክራቲክ ኮንጎ ኤምበሲ ሰራተኛ ሆኜ ከ1992 ጀምሮ ከፈረንጆች አቆጣጠር እስከ 2012 ዓ ም ድረስ ነው። በተለያየ ጊዜ ቋሚ ደሞዝ አይኖረንም እና ያ ነው ትልቁ ችግር። የወሩ አይከፍሉም። 3 ስራ ሶስት አመት የያዙት አንድ አምባሳደር ናቸው። ስሜ ሴቬሪና ሴት ይባላል። ምሰራውን የነበረው የአምባሳደሩ ጸሐፊ ሆኜ ነው የጀመርኩትም በ1969 በዩሮፒያን ካላንደር ነው እስከ 2000 አመት ምረት ሰርቻለሁ። ማርች 2000 ደሞዝ ነገ ተነጎዳ ይከፍላል በማለት ስንጠብቅ እስከዛም ገንዘብ መክፈል ስላልቻለ ም ባለቤት ባረፈ ሌላ ገቢ ስለሌለኝ ውስጥዬ ሌላ የራሴን የባለቤትን ስራ መያዝ ጀመርኩኝ። ኮንጎ ዲሞክራቲክ ሪፐብሊክ በሂሳብ ሰራተኛነትና በትርጉም ስራ ተቀጥሬ ከ1988 ጀምሮ በአውሮፓው አቆጣጠር እስከ 1999 በአውሮፓው አቆጣጠር ሰራ ነበር እና በ1992 ዓመተ ምህረት ኮንጎ ዲሞክራቲክ ሪፐብሊክ የአገሬ ላይ ችግር አለ በሚል የደሞዝ መቋረጥ ደርሶብናል። እና ደሞዙም ደግሞ ከ1992 ጀምሮ አንዴ የሁለት ወር አንዴ ሶስት ወር አንዴ አንድ ወር እንደዚህ እያሉ እኛም ደግሞ ያው ከዛሬ ነገ ሁሉም ነገር ተከፍሎ ያልቃል በሚል 1999 ድረስ ቆይቻለሁኝ። ድርጅቱንም የለቀቅኩት በዚህ አይነት መቀጠል ስለማልችል ከድርጅቱ ተሰናበትኩኝ። ይኸውም የሆነው እንግዲህ የዚህ ደሞዝ ጉዳይ በጣም አሳሳቢ ሆነ። እኔም ቤተሰብ ኃላፊ ስለሆንኩኝ፣ ቤተሰብንም ማቋቋም ስላለብኝ ድርጅቱ ትቼው ወጥቻለሁ። የኮንጎ መንግስት ለአፍሪካ ህብረት ከፍሏል። ይህም የሆነው ምንድን ነው? የአፍሪቃ ህብረት ማዕቀብ ስላደረጉባቸው በ2012 ላይ ወደ 12 ሚሊዮን ዶላር ከፍለዋል። ከኛ ደግሞ ከሰራተኞች የሚጠበቅባቸው 2 ሚሊዮን ዶላር ነው። ከኮንጎ ሪፐብሊክ ዴሞክራቲክ ኤምባሲ በኩል አምባሳደሩ ጄራር ማፓንጎ የሚሉት ይህንን ሰነድ በሚመለከት በኪሻንሳ በኩል የሚገኝ ውሳኔ ነው የሚሆነው። በሥራ ገበታቸው ላይ ለሚገኙ ግን ቤተሰቦች አላቸውና የመክፈል ግዴታ አለብኝ። በየወሩ የሁለት ወር ደሞዝ እያደረግሁ ነው የምከፍላቸው። ዕዳው ተከፍሎ እስካለቀ ድረስ በዚህ አይነት መልኩ የሚከናወን ይሆናል ማለት ነው። ለተቀሩትም እንዲሁ ይደረጋል ተብሎ እነሱ ሳይፈልጉ ቀርተዋል። ወላጆቻቸው በሞት ለተለያዩት ግን ለልጆቻቸው አብሮ ታይቶ በቅርብ ይህ ጉዳይ ያበቃል የሚል እምነት አለኝ። በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ቃል አቀባዩን አቶ ተወልደ ሙልጌታን በስልክ አነጋገሪቸው ያስረዱት መስሪያ ቤታችን የተለያዩ ደረጃዎች ጉዳዩን አይቶ እስከ ሚኒስትሩ የነሱ የውጭ ጉዳይ ሚኒስትሩ ድረስ አደርሶታል። ደብዳቤ ሁሉ ተልኮላቸው ደርሷቸዋል። እና እየተከታተል የራሳችንን ኤምባሲ ልከን አምባሳደራችን፣ በኡጋንዳ በካምፓላ የኢትዮጵያ አምባሳደራችንን ዳቤ እንዲደርስ አድርገናል። ሁኔታውን እየተከታተል ጌታቸው ተድላ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ።